The voice of America. VOA. Yeah. Yeah, Radio Abiano. <laughs> በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐምሌ 30 2013 ዓ ም ዝግጅታችን ጀመረ። የህወሀት ተግባር የፌዴራል መንግስቱን እየፈተነና ከመከላከል ወደ ማጥቃት እንዲገባ እየገፋው ነው ሲል የኢትዮጵያ መንግስት አስታወቀ። ህወሀት ጦርነት ከከፈተባቸው የአማራ ክልል ከተሞች የተፈናቀሉ ሰዎች ቁጥር ከ250 ሺህ በላይ መድረሱን እና ከተለያዩ አካባቢዎች ተፈናቅለው በክልሉ የሚገኙ ተፈናቃዮች ቁጥር ወደ አንድ ሚሊየን መጠጋቱን የክልሉ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተናገሩ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ፣ ክብራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የአለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂ ይታዬ ነኝ የህወሀት ተግባር የፌዴራል መንግስቱን ትዕግስት እየፈተነና ከመከላከል ወደ ማጥቃት እንዲገባ እየገፋው ነው ሲል የኢትዮጵያ መንግስት አስጠነቀቀ። የውጭ ጉዳይ ሚኒስቴር ማምሻውን ባወጣው መግለጫ ህወሀት የጥይት ጋሻ አድርጎ ለተጠቀማቸው በሺዎች የሚቆጠሩ ታዳጊ ህጻናት ሞት ተጠያቂ መሆን አለበት ብሏል የኢትዮጵያ መንግስት በትግራይ ላለው ሁኔታ ዘለቄታዊ መፍትሄ ለማምጣት ያልፈነቀለው ድንጋይ የለም ሲልም መግለጫው አክሏል። ነገር ግን መንግስት ህወሀት ለቀጠለው ግጭቱን ወደ አጎራባች ክልሎች የማስፋትና ሀገሪቱን የማተራመስ እንቅስቃሴ ምላሽ ለመስጠት እየተገደደ ነው ብሏል። የውጭ ጉዳይ ሚኒስቴር የኢትዮጵያ መንግስት ሲተገብረው የቆየው የተናጠል የተኩስ አቁም አዋጅ መቼ እንደሚነሳ ወይም እየተነሳ ስለመሆኑ ግን መግለጫው አላብራራም። በቅርቡ ለቢቢሲ ዓለም አቀፍ አገልግሎት መግለጫ የሰጡት የኢትዮጵያ የዲሞክራሲ ሥርዓት ግንባታ ማስተባበሪያ ሚኒስትር ዛዲግ አብርሃ የመንግስት ትዕግስት በቅርቡ ሊያልቅ ይችላል የሚል አንድምታ ያለው አስተያየት ሰጥተዋል። የኢትዮጵያ መንግስት ትዕግስት የሚያልቀው መቼ ነው የሚል ጥያቄ የቀረበላቸው የጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ክፍል ኃላፊ ብለኔ ስዩም በበኩላቸው ያ የሚወሰነው በብሔራዊ የደህንነት ምክር ቤት ነው ብለዋል። ኤኤፍፒ የጠቀሳቸው የህወሓት ቃል አቀባይ ጌታቸው ረዳ ታጣቂዎቻቸው ከአጎራባች ክልሎች እንደማይወጡ ተናግረዋል። ይህ ደግሞ ተጥሏል ያሉት የሰብአዊ እርዳታ ተደራሽነት ገደብ እስኪነሳና ከበባ ሲሉ የገለጹት ሁኔታ እስከሚቀየር እንደሚቀጥል ነው የጠቆሙት። የኢትዮጵያ የውጭ ጉዳይ ሚኒስቴር ማምሻውን ያወጣውን መግለጫ የተመለከተ በቃለ መጠይቅ የተደገፈ ዘገባ በቀጣይነት ይዘን ለመቅረብ እንሞክራለን። ህወሀት ጦርነት ከከፈተባቸው የአማራ ክልል ከተሞች የተፈናቀሉ ሰዎች ቁጥር ከ250 ሺህ በላይ መድረሱን የአማራ ክልል መንግስት አስታወቀ። ከተለያዩ ክልሎች ተፈናቅለው የመጡ ከ1 ሚሊዮን በላይ ተፈናቃዮች በአማራ ክልል እንደሚገኙና በየወሩ ከ150 ሺህ ኩንታል በላይ የእርዳታ እህል እንደሚያስፈልግም የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ተናግረዋል። በተያያዘ ዜና ትናንት ላሊበላ ሰርጎ ገባ ባሉት የህወሀት ተዋጊ ቡድን ላይም እርምጃ እየተወሰደ ነው ብለዋል። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን ይዟል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአርቲስት ሀጫሉ ሁንዴሳ ግድያ ተጠርጥራ በቁጥጥር ስር በምትገኘው ላምሮት ከማል ጉዳይ ብይን ለመስጠት ሌላ ተለዋጭ ቀጠሮ ሰጠ። ችሎቱ ባለፈው ቀጠሮው የጠየቀው የፖሊስ ምርመራ መዝገብ እንዳልደረሰው ገልጾ መዝገቡ ነሐሴ 10 ተመርምሮ ለመስከረም 28 ለብይን እንዲቀርብ ዛሬ ውሳኔ ሰጥቷል። በሌላ የፍርድ ቤት ዜና በአቶ ጀዋር መሐመድና ሌሎች ተጠርጣሪዎች ላይ የቀረበውን ክስ የልደታው ከፍተኛ ፍርድ ቤት በዛሬው ዕለት ባስቻለው ችሎት አድምጧል። ገልሞ ዳዊት ተጨማሪ አለው። የፌዴራሉ ጠቅላይ ፍርድ ቤት የ6 ኪሎ ሁለተኛ ሰበር ሰሚ ችሎት ከአርቲስት አጫሉ እንዴሳ ግድያ ጋር ተያይዞ ለቀረበባት ክስ ቀደም ሲል በልደታ የፌዴራል ከፍተኛ ፍርድ ቤት ነጻ የተባለችንና አቃቤ ሕግ ይግባኝ ያቀረበባትን ላምሮት ከማለን ጉዳይ ሰምቶ ብይን ለመስጠት ለዛሬ የነበር ቀጠሮ የያዘው ይህ አቤቱታ ክሱን በማየት ላይ ያለው ችሎት ቀደም ሲል የ6 ኪሎ ጠቅላይ ፍርድ ቤት ሁለተኛ ሰበር ሰሚ ችሎት የተከሳሿ ቃል የተወሰደበት የፖሊስ ምርመራ መዝገብ ይቅርብልኝ ማለቱ ይታወሳል። ይሁንና ዛሬም ችሎቱ ይህ የምርመራ መዝገብ እንዳልቀረበለት ገልጸዋል። ችሎቱ ባስተላለፈው ውሳኔ የፖሊስ ምርመራ መዝገቡ ቀርቦ ነሐሴ 10 2013 ዓ ም በቂ ምርመራ ተከናውነው መስከረም 28 2014 ዓ.ም የመጨረሻ ብይን ይሰጣል ብለዋል። በሌላ በኩል በልደታ ከፍተኛ ፍርድ ቤት በአቶ ጃዋር መሀመድ እና ሌሎች ተከሳሾች የክስ መዝገብ ላይ ክርክሮች አድምጠዋል። የተጠርጣሪዎቹ ጠበቃ አቶ ክድር ቡሎ ስለ ዛሬው ችሎት እንዲህ ይላሉ። ፍርድ ቤት ያቀረብልን ጥያቄ አቃቢግ አቅርቦት የነበረው ማለት ምስክሮችን አንደኛ ተደብቆ የምስክርነት ቃላት እንዲሰጡ፣ ሁለተኛ በዝግ ችሎት ምስክር እንዲሰማ በሚል ማመልከቻ አቅርቦ ነበር። ይሄ መቼ ነው ማለት ቀድሞ ክስ ባቀረበበት ሰዓት አብሮ ነበረ አቅርቦት የነበረው። እዛ ላይ አቅርበን የነበረው ክርክር ምንድን ነው? አንደኛ ከአቃቢ ከጠቀሳቸው አዋጅ ስድስት መቶ ዘጠና ዘጠኝ ሁለት ሺህ ሶስት መሰለኝ ካስፋሳት እና ከሕገ መንግስቱ አኳያ ሲታይ አግባብነት የለውም የምል ነበር ያቀረብ ነው። ምክንያቱ ምንድን ነው? እኛ በሕገ መንግስቱ አንድ ተጠጣሪ የቀረበበትን ምስክር መስቀለኛ ጥያቄ የማጠየቅ መፍት የተጠበቀለን ነው። የግልጽ ችሎት ላይ የመዳኘት ችግር ነው። ስለዚህ ይሄ አግባብነት የለውም። አቶ ከድር ክስ ሂደቱን በዝግ ችሎትና የምስክሮች ቃልም ከመጋረጃ በስተጀርባ ሆኖ ይቀጥል በሚል በአቃቢ ህግ የቀረበው ሀሳብ የአገሪቱን ህግ ያለማከለ የተከሳሾችንም መብት የሚጥስ ነው ሲሉ በችሎቱ የመከራከሪያ ሀሳብ ማቅረባቸውንም ጨምሮ አስረድተዋል። በዚህም ችሎቱ በዚህ ክርክር ላይ ብይን ለመስጠት ነሐሴ 14 2013 ዓ ም ቀጠሮ መስጠቱንም ገልጸዋል። ለአሜሪካ ድምጽ ገልሞ ዳዊት አዲስ አበባ። ገልሞ ዳዊት ለዘገባው አመሰግናለሁ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የኮሮና ቫይረስ ስርጭቱ እየጨመረ ባለበት በአሁኑ ወቅት ወደ አፍሪካ ሀገሮች የሚላከው የኮቪድ-19 ክትባት መጠን እየጨመረ መሆኑን የዓለም የጤና ድርጅት አስታወቀ። ባለፈው የአውሮፓ ሐምሌ ወር የመጨረሻዎቹ ሁለት ሳምንታት ውስጥ ወደ አፍሪካ የተላከው ክትባት መጠን ከመጀመሪያዎቹ ከወሩ ሁለት ሳምንታት ከተላኩት ጋር ሲነጻጸር በ12 እጥፍ የሚበልጥ መሆኑ ነው የተገለጸው። እስካሁን ወደ አህጉሪቱ የተላከው በጠቅላላው 91 ሚሊዮን መድረሱን ነው ድርጅቱ ጨምሮ ያስታወቀው። ሦስተኛ ዙር የኮቪድ-19 ስርጭት ማዕበል ላይ ባለው የአፍሪካ የወረርሽኙ ይዞታ በዚህ ሳምንት የአዲስ ተጋላጮች ቁጥር በ19 ከመቶ አሻቅቦ ከ278 ሺህ ማለፉ የተገለጸ ሲሆን ለህልፈት የተዳረጉት ሰዎች ቁጥርም በዚሁ ሳምንት ካለፉት ሳምንታት ሁሉ በበለጠ መጠን ከ6400 የሚበልጡ ሰዎች ህይወታቸውን ማጣታቸውንና አጠቃላዩ በአህጉሪቱ በኮቪድ ሳቢያ ለህልፈት የተዳረጉት ሰዎች ቁጥር ከ172 ሺህ እንዳለፈ የዓለም የጤና ድርጅት ጨምሮ አስታውቋል። በሌላ የኮቪድ ዜና በዩናይትድ ስቴትሱ ጆንሰን ኤን ጆንሰን ኩባንያ የተሰራው የኮቪድ ክትባት ደቡብ አፍሪካ ውስጥ በተካሄደ ሙከራ መልካም ውጤት እንዳመጣ ተነግሯል። በአውሮፓውያን ከየካቲት እስከ ግንቦት ወር ደቡብ አፍሪካ ውስጥ የተካሄደው ምርምር ኃላፊዋ ዛሬ እንዳስታወቁት ከ470 ሺህ በላይ ክትባቱን የወሰዱ የጤና ሰራተኞች ላይ በተካሄደው ክትትል ጥሩ ውጤት በማስገኘቱ የሀገሪቱ የጤና ሚኒስቴር ካለፈው ሚያዚያ ወር ጀምሮ ይህ በአንድ ጊዜ የሚሰጠው ክትባት በፋይዘር ኩባንያ ከተሰራው ክትባት በተጨማሪ ስራ ላይ እንዲውል መፍቀዱን ተናግረዋል። እስከ ትናንት ደቡብ አፍሪቃ ውስጥ 8.3 ሚሊዮን ሰዎች ክትባቱን ወስደዋል ተብሏል። በዓለም ዙሪያ 4.3 ቢሊዮን ሰዎች ተከትበዋል። የሆነ ሆኖ ባለፉት ወራት አዳዲስ ክትባቶች እየወጡ ቢሆንም ቫይረሱ በሁሉም የዓለም አካባቢ አብዝቶ መዛመቱን ቀጥሏል። የዚህ ዋናው ምክንያቱ ከቀደመው ይበልጥ ተላላፊ የሆነው ዴልታ የተባለው ልውጥ ዝርያ ሲሆን፣ ስርጭቱን ለመቆጣጠር ሀገሮች እንደገና የማህበራዊ ርቀትና ከቤት ያለመውጣት ትዕዛዞችን እንዲያወጡ እያስገደደ ነው። በቅርቡ የፍርድ ቤት ትዕዛዝ ባለማክበር ምክንያት የታሰሩት የቀድሞ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ ሆስፒታል መግባታቸው ተሰማ። ዙማ ዛሬ ሆስፒታል የገቡት በሌላ የሙስና ወንጀል ክስ ጉዳይ ለሚቀጥለው ሳምንት በተያያዘ ቀጠሮ ፍርድ ቤት ከመቅረባቸው አስቀድሞ መሆኑ ነው። ቱኒዚያ መንግስት አንድ ከፍተኛ የለዘብተኛ እስላማዊው ኢናዳ ፓርቲ ከፍተኛ ባለስልጣንን ቁም እስር ላይ ማዋሉ ተነገረ። ኢናዳ ፓርቲ ፕሬዚደንቱ የአስተዳደሩን ስልጣን በሙሉ ጠቅልለው መያዛቸውን ይቃወማል። አፍጋኒስታን ውስጥ ታሊባኖች ዛርጃኒ የተባለችውን ከኢራን ጋር በሚያዋስነው ድንበር ላይ የምትገኝ ክፍለ ሀገር ዋና ከተማ ተቆጣጠሩ። ሸማቂው ቡድን የያዛት የመጀመሪያው ከተማ መሆኗ ነው። ክፍለ ሀገሩ ምክትል አገረ ገዢ ለቪኦኤ በሰጡት ቃል ታሊባን ከተማይቱን መቆጣጠሩን አረጋግጠዋል። የመንግስቱ የጸጥታ ኃይሎች ከከተማይቱ አፈግፍገዋል ነው ያሉት። በሌላ ዜና በሀገሪቱ ታሊባኖች አንድ የመንግስቱን የማስታወቂያ ማዕከል ባለስልጣን ዛሬ በጥይት እንደገደሉ ተነገረ። የተገደሉት ዋና ከተማዋ ካቡል በሚገኝ መስጂድ ውስጥ መሆኑን የማስታወቂያ ሚኒስቴር አስታውቋል። ታሊባን ባለፉት ቀናት እየደረሰብን ነው ያለውን የአየር ጥቃት ለመበቀል ከፍተኛ የመንግስት ባለስልጣናትን ኢላማ እናደርጋለን በማለት ሲዝት ቆይቷል። የማስታወቂያ ባለስልጣኑን የገደልናቸው እኛ ነን ሲልም ታሊባን ኃላፊነቱን ወስዷል። የእስራኤል የጦር አውሮፕላኖች ዛሬ ለሁለተኛ ተከታታይ ቀን ሊባኖስ ውስጥ ድብደባ አድርሰዋል። እስራኤል ከኢራን ጋር ያላት ውጥረት እየተባባሰ ባለበት በዚህ ወቅት ሊባኖስ ድንበር በኩል ተሻግረው በተተኮሱት ከአስር በላይ ሮኬቶች አጸፋ ለመመለስ ነው ሲል የእስራኤል የጦር ኃይል ተናግረዋል። በአሁኑ ሰዓት ሊባኖስ ውስጥ ሮኬቶቹ የሚተኮሱበትን ስፍራ ኢላማ አድርጎ አየር ኃይላችን እየደበደበ ነው ብሏል የጦር ኃይሉ። በመጨረሻም የቶኪዮ ኦሊምፒክስ ውድድር ዜናዎችን ሀብታሙ ስዩም ይዞ ቀርበዋል። አመሰግናለሁ ቆንጂት፣ ሊጠናቀቅ ሁለት ብቻ ቀናት በቀሩት የቶኪዮ ኦሎምፒክ ዩጋንዳና ኬንያ ከአፍሪካ አህጉር አመሻሹን በወርቅ የተንቆጠቆጡ ሀገራት ሆነዋል። ዩጋንዳ በአስር ሺህ ሜትር ሩጫ ለብር ሜዳሊያ በቃት ጆሹዋ ቺፕትጌ በአምስት ሺህ ሜትር ደግሞ ለሀገሩ ሁለተኛ ወርቅ አስገኝቷል። አስራ ሁለት ከግማሹን ዙር ለመጨረስ አስራ ሁለት ደቂቃዎች ከአምሳ ስምንት ሰከንዶች ከአስራ አምስት ማይክሮ ሰከንዶች ብቻ ፈጅቶበታል። ትውልደ ሶማሊያዊው ካናዳዊ ሙሐመድ አህመድ ሁለተኛ። በመጨረሻው ሰከንድ ራሱን እንደ ግብ ጠባቂ ወሮሮ መስመሩን ያለፈው ትውልደ ኬንያዊው የዩናይትድ ስቴትስ ተወዳዳሪ ፖል ኬሌሞ ደግሞ ሦስተኛ ደረጃን ይዘዋል። ኢትዮጵያን የወክለው ብቸኛ ተወዳዳሪ ሚልኬሳ መንገሻ አስረኛ ደረጃን አግኝተዋል። በሌላ ዜና በሴቶች አንድ ሺ አምስት መቶ ሜትር የፍጻሜ ውድድር ኬንያዊቷ ተዋፍ ፌዝ ኪፒንግቲች ኪፒዮጎ አዲስ የኦሎምፒክ ክብረ ወሰን በማስመዝገብ ድል አድርጋለች። ኪፒዮጎን ውድድሩን በሦስት ደቂቃ ከ53 ሰከንዶች ከ11 ማይክሮ ሰከንዶች በመጨረስ ነው የወርቅ ሜዳሊያውን አፈፍ ያደረገችው። ላውራ ሙይር ከእንግሊዝ ስቲፋን ሀሰን ከኔዘርላንድ በሰከንድ ሽርፍራፊዎች ተለይተው ሁለተኛና ሦስተኛ ደረጃን ይዘዋል። ኢትዮጵያዊቷ ፍሬዌኒ ገብረ እግዚአብሔር አራተኛ ደረጃን በመያዝ አጠናቃለች። ይህ በእንዲህ እንዳለ የሴቶች ማራቶን ውድድር እኩለ ሌሊት ገደማ በሳፓሮ ኦድሪ መናፈሻ ውስጥ ይደረጋል ተብሎ ይጠበቃል። ኢትዮጵያ በብርሃኔ ዲባባ፣ ዜነባ ይመርና ሮዛ ደረጀ ትወክላለች። ኬንያውያኑ ብሪጌድ ኮሰጌ እና ሩት ቺፕትጌች ከፍተኛ ፉክክር እንደሚያደርጉም ይጠበቃል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ዩናይትድ ስቴትስ በአጠቃላይ በ98 ሜዳሊያዎች የቶኪዮ ኦሎምፒክን የሜዳሊያ ሰንጠረዥ ትመራለች። ቻይና በ79 የሩሲያ ኦሎምፒክ ኮሚቴ ደግሞ በ62 ሜዳሊያዎች የሁለተኛና ሶስተኛ ደረጃን ይዘዋል። አብታሙን አመሰግናለሁ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ተጠናቀቀ። አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሐምሌ 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ ታግኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ይህ የዛሬው የዕለቱ አብይ ርዕሳችን ዘገባ የሚያተኩረው ሰሞኑን በኢትዮጵያ መከላከያ ሚኒስቴር በዛሬው ዕለት የሰጠውን መግለጫ የተመለከተ ይሆናል። ጋዜጣዊ መግለጫውን የተከታተለው መስፍን አራጌ ይህንኑ ተከትሎ በሕወሓት በኩል የተሰጠውን ምላሽ አክሎ ተከታዩን አድርሶናል። ዛሬ ለመገናኛ ብዙኃን መግለጫ የሰጡት የመከላከያ ሚኒስቴር የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ በምዕራብ በቆቦ ና በአፋር ጭፍራ ግንባሮች ወደፊት ለመግባት ሙከራ አድርጓል ባሉት የህወሓት ኃይል ላይ ወታደራዊ ድል መቀዳጀታቸውን ገልጸዋል። በምዕራብ ግንባር በወልቃይ ጠገዴ፣ በቆቦ ግንባር፣ በአፋር ጭፍራ ሚሌ ግንባር አጥቅቶ ወደፊት ለመግባት ና ኢትዮጵያን አፈርሳለው ብሎ እየሞከረ ቢሆንም ሊሳካለት አልቻለም። በየተራራው በመንጠልጠል ግጭት ለመፍጠር የሞከረውን በመከላከያ ሰራዊታችን በመ መከላከል ቁመና ይዞ አጥቂውን አሸባሪ ከፍተኛ ኪሳራ አድርሶበታል። በአፋር በኩል አፋሮች ከመከላከያ ሰራዊት ና ከፌዴራል ፖሊስ ጋር በመሆን ከፍተኛ ተጋድሎ እያደረጉ ነው። በጥላት ላይ የደረሰው ሰብዓዊ ና ቁሳዊ ኪሳራ ከባድ መሆኑ ብቻ ሳይሆን ህልሙን አፋሮች አምክነውበታል። በአፋር አካባቢ ወያኔ በራሱ ጊዜ ወዶና ፈቅዶ ከአፋር ህዝብና መንግስት ጋር ግጭት ገብቷል። ኮሎኔሉ ላሊበላን በስም ባያነሱም የመከላከያ ሰራዊት በሌለባቸውና የሰራዊቱ ቁጥር በሳሳባቸው አካባቢ አካባቢዎች የህወሓት ኃይሎች መግባታቸውን ጠቅሰዋል። በወልድያ ቆቦ ግንባር ጫና ለመፍጠር በሚል እሳቤ የህወሓት ኃይል ሰርጎ መግባቱን የሚጠቅሱት ኮሎኔል ጌትነት ሰርጎ ገብ ሲሉ የጠሩት አካል ከአካባቢው ህዝብ ከአማራ ልዩ ኃይልና ሚኒሻ ቅን በላይ አለመሆኑን ተናግረዋል። በአፋር በምዕራብ በወልድያ ቆቦ ግንባር ያለውን የማጥቃት ወይም የመግፋት ሁኔታ አልሳካለ ሲለው የመከላከያ ሰራዊት አለመኖሩን ለጊዜው የሳሳ መስሎ በታየው ቦታ ተኩለሽ፣ ኩልመስክ፣ ሙጃ፣ ድልብና ጋሸና አካባቢ ሰርጎ የገባ የጥላት ኃይል አለ። ይህ ሰርጎ ገብ ኃይል ከአካባቢው ህዝብ ከአማራ ልዩ ኃይል እና ሚሊሻ አቅም በላይ አይደለም። ለዚህ አባባል ማረጋገጫ እና ማሳያ የሚሆነው ደግሞ በዛው ዞን ጉባላፍት ወረዳ ወልቄና ያያ ቀበሌዎች፣ ሀብሩ ወረዳ ሀራ፣ ሀሮ ድሬ፣ ሮቃ፣ ጥልፌ፣ ቄሴ ቀበሌ፣ ዳና እንዲሁም ወንዳች የገጠር ከተማ በሚያስገርም የጀግንነት ተጋድሎ አሸባሪው ጋር እየተፋለመ ይገኛል። በተለይ ወልቄ ቀበሌ በርካታ ጥላት የደመሰሰ ሲሆን የማረካቸውን ለመከላከያ አስረክቧል። የነፍስ ወከፍ ትጥቁን የማረከውን ደግሞ ራሳቸው እንዲጠናከሩበት ተደርጓል። ትናንት የዋት ኃይሎች ወደ ላሊበላ መግባታቸውን የተለያዩ መገናኛ ብዙኃን መዘገባቸው ይታወሳል። የአሜሪካ ድምጽ ሬዲዮ ወደ አካባቢውም ሆነ ወደ አጎራባቹ ሰቆጣ ስለ ሁኔታው ለማወቅ ያደረገው ጥረት በስልክ አገልግሎት መቋረጥ ምክንያት ሊሳካ አልቻለም። ኮሎኔሩ አሸባሪ ሲሉ የጠሩት ቡድን በጦርነት ህይወታቸውን ያጡ ተዋጊዎችን ባህር ውስጥ በማስገባት ለፖለቲካ ትርፍ መጠቀሚያነትም እያዋለ ነው ሲሉ ይከሳሉ። ሰሞኑን ወንዝ ዳር የተገኘ አስከሬን በተመለከተ ነው፣ አሸባሪው ኃይል የፖለቲካ ድራማ ለመስራት የተጠቀመበት የውሸት ዘመቻ አንዱ ማሳያ ነው። ይህን ደግሞ አንዳንድ የውጭ ሚዲያዎች ሳይቀሩ ሲዘግቡት ተስተውሏል። ተከዜ ወንዝ አካባቢ የመንግስት ኃይል የለም። ከአበርገሌ ጀምሮ ወንዝ ተሻግሮ በማይጸብሪ በከፈተው ውጊያ ከወገን ኃይል ጋር ገጥሞ በደረሰበት ከፍተኛ ምት የሞቱትን ሬሳ መቅበር ወይም እንደለመደው በሲኖ ትራክ ጭኖ በማሸሽ ማከማቸት ስላልቻለ እሱ ሲያደርገው ያልከበደው እኛ ስናወረው የሚከብደን፣ ግን ደግሞ አንዳንድ ጊዜ እውነት መገለጽ ስላለበት ሬሳውን መቅበር ሲያቅተው ወንዝ ላይ ጨምሮታል። ከዚህ በፊትም ወንዝ ተሻግሮ መጣለው ብሎ ውጊያም ዋናም የማይችል አብሶ ያስገባቸውን በክረምት ወንዝ ወይም ጎርፍ እንዲወሰዱ አድርጓል። ህወሓትም በተለያዩ ጊዜያት ወታደራዊ ድል እንዳይቀናው ናገር ይሰማል። ድምፀ ወያኔ ትግራይ ኮማንድ ፖስት ሲል የገለጸውን አካል ጠቅሶ ከሳምንታት በፊት ባወጣው ዘገባ በአፋር ክልል አውላ አካባቢ በኢትዮጵያ መከላከያ ሰራዊት ላይ ድል መቀዳጀቱን ጠቅሶ በርካታ ወታደሮችን እንደገደለ ቁስለኛ እንዳደረገና እንደማረከ ገልጾ ነበር። በዞብል አካባቢም የአማራ ልዩ ኃይልን ደምስሺ አካባቢውን ተቆጣጠር ያለው ወታደራዊ መሳሪያዎችን ማርክ ያለው ማለቱ ይታወሳል። ታሪካዊውን የላሊበላን ከተማ መቆጣጠሩን ተከትሎ ከአጎራባች ክልሎች እንዲወጡ የተደረገውን ጥሪ እንደማይቀበሉት የህወሓትን ቃል አቀባይ ጠቅሶ አጃንስ ፍራንስ ፕሬስ ዘግቧል። ቃል አቀባዩ ጌታቸው ረዳ ማንኛውም እገዳ እስኪነሳ ድረስ ከያዟቸው የአፋርና አማራ አካባቢዎች እንደማይንቀሳቀሱን ያስታወቁት ዘገባው ሐሙስ ዕለት ህወሓት የዓለም ቱሪስት መዳረሻ የሆነችውን የላሊበላን ከተማ መቆጣጠሩን ጠቁሞ በከተማው ውስጥ የነበረው የመንግስት ታጣቂ ኃይል ቀድሞ መውጣቱ ህወሓት ያለ ምንም ችግር ዘልቆ ወደ ከተማው እንዲገባ እንዳስቻለው የአካባቢውን ነዋሪዎች ጠቅሶ ዘግበዋል። ዩናይትድ ስቴትስ የኢትዮጵያን የዘመናት ስልጣኔ መገለጫ ስትል የጠራችውን የላሊበላን ውቅር አብያተ ክርስቲያን ቅርስ ሰውሃ ማጥፋት እንዲጠብቅ አሳስባለች። የተናጠል ተኩስ አቅም ፖለቲካዊ ውሳኔ ላይ እንደሚገኝ የሚነገርለት መከላከያ ሰራዊት ራሱን መልሶ በማደራጀትና ኢትዮጵያን የማፍረስ ተልእኮ በመከላከል ላይ እንደሆነ የመከላከያ ሚኒስቴር ቃል አቀባዩ በሰጡት ጋዜጣዊ መግለጫ ላይ አውስተዋል። ትናንት ለጋዜጠኞች በወቅታዊ የአገሪቱ ሁኔታ ላይ ጋዜጣዊ መግለጫ የሰጡት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አላፊ ቢልለኔ ስዩም የመንግስት ትዕግስት እስከ መቼ ነው የሚል ጥያቄ ቀርቦላቸው ነበር። እሳቸውም ሲመልሱ ይህ በሚመለከተው አካል የሚ ይወሰን ነው ነበር ያሉት። በዛሬው መከላከያ ሚኒስትር ጋዜጣዊ መግለጫ ኮሎኔል ጌትነት ህዝቡ ባልተረጋገጠ ወሬ መደናገር እንደሌለበት አሳስበዋል። አሁን ካለው የጠላት ተኩስና እንቅስቃሴ በላይ ጉልበት ያለው ወሬ ነው። ወሬ ከግለሰቦች ጓደኝነት ጀምሮ ጦርነትንም አገርንም ስለሚረብሽ ህጋዊ ከሆነ የመንግስት አካል ብቻ የሚተላለፉ መልእክቶችን ማድመጥ ተገቢ ነው እንላለን። ህዝቡ ለተዛባ መረጃና ፕሮፓጋንዳ ሰለባ የሚሆነው በመንግስት በኩል መሰረታዊ የሚባሉ መረጃዎች በተገቢው ፍጥነት ባለመድረሳቸው ነው ብለው የሚከራከሩ ወገኖች አሉ። በሌላ በኩል ከሀገር ሉዓላዊነት አንጻር እያንዳንዱ ወታደራዊ መረጃ ይፋ አይሆንም የሚል አቋም ከመንግስት በኩል ይንጸባረቃል። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ። ወደ ተከታዩ ዘገባ እንውሰዳችሁ። የድሬዳዋ ከተማ አስተዳደር በምግብ ውጤቶች ላይ ያለ አግባብ ዋጋ ጨምረው እየሸጡ ነው ያላቸውን 300 የሚገመቱ መደብሮችና ና 13 መጋዘኖችን መዝጋቱን አስታወቀ። አስተዳደሩ ከአምራቾች አከፋፋዮችና ቸርቻሪዎች ጋር ውይይት ያደረጉ ሲሆን የፊታችን ሰኞ በተወሰኑ የምግብ ነብ ምርቶች ላይ ተመጣጣኝ የተባለ ዋጋ ይፋ ይደረጋል ተብሏል። የፌዴራሉ ማዕከላዊ ስታቲስቲክስ ባለስልጣን የሐምሌ ወር የምግብ ነክ ውጤቶች ዋጋ በ24 በመቶ አካባቢ እያሻቀበ እንደሄደ አመልክቷል። አሁን ዋጋው ተመልሶ እንደ ቀነሰ ቢነገርም ምክንያቱ በግልጽ ባልታወቀ ሁኔታ በአንድ ቀን አስራ ሁለት ብር ጭማሪ አሳይቶ የነበረው የጥቁር ገበያ የዶላር ምንዛሪ በዋናነት ከውጭ የሚገቡ የምግብ ውጤቶችን ለሚጠቀሙ የምስራቅ ኢትዮጵያ አካባቢዎች ደግሞ ከዚህ የከፋ የዋጋ ጭማሪ አስከትሎባቸዋል ይላል አዲስ ቸኮል ከድሬዳዋ ባጠናቀረው ዘገባ። የድሬዳዋ አስተዳደር ሰሞኑን ከፍተኛ ዋጋ ጭማሪ የታየበትን የምግብ ነክ ውጤቶች ዋጋ ለማረጋጋት ተገቢ ያልሆነ ጭማሪ ሲያደርጉ አግኝቻቸዋለሁ ባላቸው ነጋዴዎች ላይ እርምጃ እየወሰደ መሆኑን አስታወቀ። የአስተዳደሩ ምክትል ከንቲባና የንግድና ኢንዱስትሪ ቢሮ ኃላፊ አቶ ከድር ጀዋር በተለይ ለአሜሪካ ድምፅ እንዳስታወቁት ያልተገባ ትርፍ ፈልገው የዋጋ ጭማሪ ያደረጉ ሁለት መቶ ዘጠና ስምንት መደብሮች መታሸጋቸውና ወደፊትም የሚታሸጉ መኖራቸውን አስታውቀዋል። አተፍሻል የሆነ ነገር ይህ ከዚህ ከብላክ ማርኬት ጋር እኛ የማይመለከተው ነገር ቀድሞ የገቡ ስቶሮች አሉና ከዛ ምክንያት ዝም ብሎ ዋጋ ተዋደደ ዶላር ጨመረ የሚለው አስተሳሰቦችን ሲገልጹ ነበር። እኛ ማህበረሰብና አንዳንዱ ስግብግብ ነጋዴ ያሉ በተለይ አሁን ወደ ሁለት መቶ ዘጠና ስምንት መደብሮችን አሽገናል። አስራ ሶስት መጋዘኖች፣ እና ሰባት አከፋፋዮች እንዲሁም ሶስት ዳቦ ቤት የታሸጉበት ሁኔታ ነው ያለው ከዚህ ውጪ ደግሞ ግን ጥሩ ስራ ምናልባት ማህበረሰባችንም እየሰራ ነው የሚለው አንዳንድ መጋዘኖች የተከማቹትን እያሳወቁ ያለበት ሁኔታ ነው ያለው። ከሳምንት በፊት በድንበር ከተማ ቶጎ ውጫ ላይ ምክንያቱ ግልጽ ባልሆነ መንገድ የዶላር ዋጋ በአንድ ቀን እስከ አስራ ሁለት ብር ጨምሮ የነበረ ሲሆን ይህንን ተከትሎም በበርካታ የምግብ ነክ ውጤቶች ላይ ከፍተኛ ዋጋ ጭማሪ ተከስቷል። ምንም እንኳ የጥቁር ገበያው ዶላር ዋጋው ወደ ነበረበት ቢመለስም የምግብ ውጤቶች ዋጋ ግን በዛው ልክ ቀድሞ ወደነበሩበት አለመመለሳቸው ነው አቶ ከድር የሚናገሩት። የዋጋ ውድነቱን ለማረጋጋት በድሬዳዋ ከሚገኙ አምራቾች፣ አስመጪዎች ና ከፋፋዮች ጋር በተለያዩ መድረኮች ውይይት ያካሄዱ ሲሆን በዚህም ከፊታችን ሰኞ ጀምሮ ውጤት ይገኛል የሚል ተስፋ እንዳላቸው አቶ ከድር ገልጸዋል። አሁን ዛሬ ማጥፋት አስመጪዎቹን አዋይተናል። ከአስመጪ ቀጥሎ ነጋዴዎቹን አዋይተናል። ቸርቻሮ የሚሸጡት ከቸርቻሮ ቀጥሎ ደግሞ አሁን ፋብሪካ ያላቸውና እዚህ የሚያመርቱ ስንዴ ከቀረጥ ነፃ ስለሚገባ በዛ መልክ ያለውን ነገር ላይ እናዋያለን ብለናል። የዋጋ ዝርዝሩ ደግሞ ተመኑ መውጣት አለበት የሚል ነገር ከነሱ ጋራም ተስማምተን በዛ ልክ መለጠፍ መቻል አለባቸው። ከዛ ውጭ ደግሞ ግን አሁን እንደ መፍትሄ ብለን ያስቀመጥ ናቸው ከአጎራባች ክልሎች ላይ ኦሮሚያ ላይ ሌሎች ላይ ከዚህ ከቀረጥ ነፃ ብቻም ሳይሆን እነዚህ አስቤዛ የሆኑትን የምግብ ሸቀጦችን እንዲያቀርቡ በግብርና ዩኒየን በዛ መልኩ እንዲመጣ የማድረግ ጉዳይ ላይ እየተነጋገርን ስለሆነ ይሄንን ይመስላል። የዋጋ ውድነቱ ሀገር አቀፍ መልክ ያለው ነው። ፌዴራሉ ማዕከላዊ ስታስቲክስ ባለስልጣን ባወጣው መረጃ መሰረት ባገባደድነው የሐምሌ ወር የሀገሪቱ አጠቃላይ የዋጋ ግሽበት ሀያ ነጥብ ስድስት በመቶ የተመዘገበ ሲሆን ምግብ ነክ በሆኑ ውጤቶች ላይ ታየው ጭማሪ ደግሞ ሀያ ሶስት ነጥብ ዘጠኝ በመቶ ነው። ያ ማለት በሰኔ ወር መቶ ብር ይሸጥ የነበረ ምግብ በአማካይ ሐምሌ ላይ መቶ ሀያ አራት ብር ገደማ የተሸጠ ነው ማለት ነው። ይህ ጭማሪ እንደ ሌሎቹ ምግብ አምራች የሀገሪቱ አካባቢዎች ዋነኛ ዕለታዊ ምግባቸው የሀገር ውስጥ የምግብ ውጤት ባልሆነባቸው የምስራቅ ኢትዮጵያ አካባቢዎች ደግሞ የከፋ ነው። ባለፈው ሳምንት የሶማሌ ክልልም በርዕሰ መስተዳደሩ ሙስጠፌ መሀመድ የሚመራ ግብረ ኃይል አቋቁሞ አራት አስቸኳይ ውሳኔዎችን የወሰነ ሲሆን፣ ከነኙ ውሳኔዎቹ መካከል የገንዘብ ተቋማትን በመቆጣጠር የጥቁር ገበያ ዋጋን ቀድሞ ወደነበረበት መመለሱን አሳግቷል። ሆኖም የፌዴራል መንግስት ከቀረጽ ነጻ እንዲገቡ ከፈቀዳቸው ሩስ ንዴና የፓልም ዘይት ባሻገር ስኳር የህጻናት ወተትና የፓስታ ውጤቶችም እንዲካተቱ የፌዴራል መንግስትን ጠይቆ ምላሽ እየጠበቀ ነው። ከዚህ በተጨማሪ ተገቢ ያልሆነ ትርፍ በመፈለግ ዋጋ እየጨመሩ ባሉ ነጋዴዎች ላይ እርምጃ እንዲወሰድ በተወሰነው መሰረትም እርምጃ የወሰዱ መሆናቸው አቶ በሽር ዛሬ ለአሜሪካ ድምጽ በሰጡት ቃል አስታውቀዋል። የምግብ ነክ ውጤቶችን ገዝቶ የሚያከፋፍል መንግስታዊ ተቋም ማቋቋምም የሶማሌ ክልል የወሰነ ሲሆን ይህን ውሳኔ ግን የምጣኔ ሀብት ባለሙያዎች በጥርጣሬ ያዩታል። መንግስት ለህብረተሰቡ በተመጣጣኝ ዋጋ እንዲያከፋፈሉ ከቀረጥ ነጻ የገቡና በሀገር ውስጥ የተመረቱ ምግብ ነክ ውጤቶችን የሚሰጣቸው አንዳንድ የሸማች ማህበራት ምርቶቹን በቅናሽ ዋጋ ለህብረተሰቡ ከማከፋፈል ይልቅ ለነጋዴዎች አዞሮ እንደሚሸጡ የድሬዳዋ አስተዳደር ምክትል ከንቲባ አቶ ከድር ጀዋር ይገልጻሉ። የሶማሌ ክልል ሊያቋቁሙ ያሰበው ተቋምም ተመሳሳይ ስጋት እንደሚጠብቀው ነው የምጣኔ ሀብት ባለሙያው አቶ አባቴ ነጌቴ የሚናገሩት። በድሬዳዋ ዩኒቨርስቲ የምጣኔ ሀብት ባለሙያ የሆኑት አቶ አባቴ ነጌቴ የዋጋ ግሽበቱ ዋነኛ መንስኤ የምርት እጥረት ነው ባይ ናቸው። ጦርነቱም የራሱ አስተዋጽኦ እንዳለው ይናገራሉ አሉ። በመፍትሄነት ምርት ማሳደግና ጦርነቱን ቶሎ ማጠናቀቅ ይገባል ነው የሚሉት። የሆነ ብጥብጥ አለ። ስለዚህ በዚህ ኬስ አሁን ዶላር ለምን እየዋለ ነው? ለጦር መሳሪያ ለሆነ ነገር መግዣ ነው። ራሱ ሌላ ተጽዕኖ ነው። አንደኛ የሚያመርት ሰው ጠፍቶ ሰው ወደ ጦርነት እየሄደ ነው። ስለዚህ እነዚህ ይሄ ጦርነቱን በቶሎ አልቆ ሰዎቹ የራሳቸውን ስራ የሚሰሩበት ምርትና ምርታማነትን የሚያሳድጉበት ነገሮች ማመቻቸቱ ጥሩ ይመስለኛል። እና ዋና መፍትሄ ብሄም አስበው እንደኔ ምርትን በደንብ መጨመር። ብዙ ጊዜ አሁን የዋጋ ንረት ሲባል በኢኮኖሚክሰኛ የገንዘብ የገንዘብ ይሄ ኖቱ አለ አይደል እሱ ሲጨምር ነው እና ወለድ ደግሞ ሲቀንስ ነው ተብሎ ነው የምታሰብ እሱ አይደለም ግን፣ እንደ ታዳጊ ሀገር ብዙ ጊዜ የምርት ጥረት ነው ዋነኛው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ወደ ተከታዩ ዘገባ እናልፋለን። ህዋት ጦርነት ከከፈተባቸው የአማራ ክልል ከተሞች የተፈናቀሉ ሰዎች ቁጥር ከ250 ሺ በላይ መድረሱን የአማራ ክልል መንግስት አስታወቀ። ከተለያዩ ክልሎች ተፈናቅለው የመጡ ከአንድ ሚሊዮን በላይ ተፈናቃዮች በክልሉ እንደሚገኙ ገልጸዋል። በተጨማሪም በየወሩ በአማራ ክልል ላሉ ከ150 ሺህ ኩንታል በላይ የእርዳታ እህል እንደሚያስፈልግም የክልሉ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ገልጸዋል። በተያያዘ ዜና ትላንት ወደ ላሊበላ ሰርጎ ገባ ባሉት የህወሓት ታጣቂ ቡድን ላይም እርምጃ እየተወሰደ ነው ሲሉ ተናግረዋል። አስቴር ምስጋናው ተከታዩን አጠናቅራለች። በወቅታዊ ጉዳዮች ዙሪያ መግለጫ የሰጡት የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ህወሓት ጦርነት በከፈተባቸው በሶስቱ ግንባሮች በኩል የተፈናቃዮቹ ቁጥር መጨመሩን ገልጸዋል። አንድ ሳምንት ባልሞላ ጊዜ ውስጥ ቁጥሩ ከ200 ሺህ ወደ 250 ሺህ ማሻቀቡን ነው የተናገሩት። ባለፈው ሶስት ዓመት ህወሓት በሰራው ሴራ ሌሎች ክልሎች ላይም በሚሰራው የፖለቲካ አሻጥር ምክንያት በዚህ ክልል ከ12 ሚሊዮን ዜጎች በላይ ተፈናቅለዋል። እነዚህ በእርዳታ የሚኖሩ ናቸው። ለእነዚህ በየወሩ መቶ ሀምሳ ሺ ኩንታል ያስፈልጋል በህል ደረጃ በዚህ ጦርነት ብቻ ከሁለት መቶ ሀምሳ ሺ በላይ ሰዎች አሁን ከፍ እያለ ነው ያለው ቁጥሩ። በየቀኑ ከሁለት መቶ ሀምሳ ሺ አካባቢ የሚደርሱ ዜጎች ተፈናቅለዋል። ይሄ በካምፕ ያሉ አሉ። በተለይ በዚኛው ግንባር፣ በምስራቁ ግንባር ያሉት ወልዲያና አካባቢ ላይ ያሉ አሉ። በዘመድ የተጠጉ አሉ። በጎረቤት የተጠጉ አሉ። በሁሉም ግንባር መፈናቀሎች አሉ። ስለዚህ ይህንን የዕለት ሰብአዊ እርዳታ ለማቅረብ አደጋ መከላከል ኮሚሽን ጋር በመሆን እና ከፌዴራል መንግስት ጋር በመሆን ለነዚህ ኃይሎች የዕለት ቀለብ እንዲደርስ ለማድረግ ስራዎች እየተሰሩ ነው ያሉት። ለጊዜው ግን ማህበረሰቡን በማስተባበር የየአካባቢ ማህበረሰብ እነዚህ ሰዎች እንዳይጎዱ አስፈላጊውን ድጋፍ እያደረገ ነው። ህወሀት በተቆጣጠረባቸው የአማራ ክልል አካባቢዎች ወጣቶችን በግዳጅ እንዲዘምቱ እያደረገና እየገደለ ነው ያሉት ቃል አቀባዩ ሌሎች የሰብአዊ መብት ጥሰቶችንም ጠቅሰዋል። ወረራ ተካሂዷል። አማራ ክልል ነው ጦርነቱ እየተካሄደ ያለው። ወረራ ብቻ ሳይሆን ዜጎች እየተፈናቀሉ ነው። ዜጎች እየተገደሉ ነው። ሰላማዊ ዜጎች ሴት እህቶቻችን እየተደፈሩ ነው። የ12 ዓመት ሕጻን ተደፍራለች። ሀብት ንብረት በስፋት እየተዘረፈ ነው። ከክልሉ በዚህ አጋጣሚ ለማህበረሰቡ ማስተላለፈው ባለበት ቀይ ላይ ሆኖ ነው መታገል ያለበት ወታደር ብቻ አይደለም መታገል ያለበት። የአማራ ብሔራዊ ክልላዊ መንግስት በሕወሓት ታጣቂዎች ላይ እንዲህ አይነት ውንጀላዎችን ሲሰነዝር የመጀመሪያው አይደለም። ከሕወሓት ወገን የተሰጠ ቀጥተኛ ምላሽም የለም። በዚህ ሳምንት ወደ ኢትዮጵያ የመጡት የአሜሪካ ዓለም አቀፍ ተራድኦ ድርጅት አስተዳዳሪ ሳማንታ ፓወር ለጋዜጠኞች በሰጡት መግለጫ በትግራይ የተጀመረው ግጭት እየተስፋፋ መሆኑን አሜሪካ በከፍተኛ ስጋት እየተከታተለችው ነው ሲሉ ጠቅሰዋል። ህወሓት ወደ አጎራባዥ ክልሎች ወታደራዊ መስፋፋት ማድረጉን ተከትሎ አሁን ላይ በአፋር 76 ሺ፣ በአማራ ደግሞ 150 ሺ የሚሆኑ ተፈናቃዮች እንደሚኖሩ እንገምታለን። የአዲስ ተፈናቃዮችን ፍላጎት እንዴት ማሟላት እንዳለብን ከሰላም ሚኒስቴር ጋር ተነጋግረናል። በህወሓት ወታደራዊ እንቅስቃሴ የተፈናቀሉትን ማለቴ ነው። በችግር ላይ የሚገኙ ንጹሐን ኢትዮጵያውያንን መርዳት እንፈልጋለን ዩኤስኤድ እና አጋሮቻችን Yemen's no. military moves. That's what USAID and our partners do. We want to support Ethiopian civilians in need. ህወሀት ብዙ ሰርጎ ገቦችን ሀሰተኛ መታወቂያ በማስያዝ ወደ ተለያዩ ከተሞች እያስገባ እንደሆነ በመግለጽ የወነጀሉት ቃል አቀባዩ ህብረተሰቡ ከመደናገር ተቆጥቦ በአንድነት አካባቢውን ነቅቶ እንዲጠብቅና እንዲከላከል አሳስበዋል። ላሊበላን በተመለከተ በትላንትና እለት አሸባሪው ህወሀት ባላሰበው መንገድ ጠልቆ እስከ ውስጥ ገብቷል። በዚህ መንገድ ተቆራርጦ በጀግናው ኃይላችን እየተመታ ነው ያለው። በአጋጣሚ በዛ ክፍት ስለነበር ያን እንደ አማራጭ ተጠቅሞ ለመውጫ መንገድ ተጠቅሞበታል አሁን በቅርብ ርቀት ክትትል እየተደረገ ነው ያለው በተለይም ደግሞ የሲቪል ለብሶ ተመሳስሎ ማህበረሰቡ ጋር አንዳንድ ውጅንብር እየሰራ ስለሆነ በየከተማው ላሊበላ ላይም እንዲህ አይነት ኃይሎች እንዳሉ መረጃዎች ያመላክታሉ። በአማራ ክልል ከተለያዩ ክልሎች ተፈናቅለው የመጡ ከአንድ ነጥብ ሁለት ሚሊዮን በላይ ተፈናቃዮች ያሉ ሲሆን ለተፈናቃዮቹም በየወሩ ከአንድ መቶ ሀምሳ ሺህ ኩንታል በላይ የእርዳታ እህል እንደሚያስፈልግ አቶ ግዛቸው አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በሌላ በኩል ኤኤፍፒ የጠቀሳቸው የህወሓት ቃል አቀባይ ጌታቸው ረዳ ታጣቂዎች ከአጎራባች ክልሎች እንደማይወጡ ተናግረዋል። ይህ ደግሞ ተጥሏል ያሉት የሰብአዊ እርዳታ ተደራሽነት ገደብ እስኪነሳ እና ከበባ ሲሉ የገለጹት ሁኔታ እስኪቀየር እንደሚቀጥል ጠቁመዋል። ወደ ተከታዩ ዘገባ ከማለፋችን በፊት አንድ የፕሮግራም ማሳሰቢያ አለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውንሊንክ ፍሪኩንሲ 11605 ጊጋ ሄርዝ በኤፍኢሲ 56ኛ በሲምቦል ሬት 450 ኤም ኤስ ዋይ ኤም ኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢ ኤስ2 ኪው ፒ ኤስ ኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። አድማጮች የዜናና የትንታኔው ክፍለ ጊዜ የሚስተናገድበትን የመጽሔት ክፍለ ጊዜን አጠናቀናል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ እየተደመጥን እንገኛለን። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ፈልጉን፣ ተከተሉን፣ አስተያየቶቻችሁን አጋሩን። አት ቪኦኤ አምሃሪክ በፌስቡክ ገጻችን። በተጨማሪ ደግሞ ሆርን አት ቪኦኤ ኒውስ የኢሜል አድራሻችንን በመጠቀም አስተያየቶቻችሁን ላጉ፣ ጥቆማችሁን አድርሱን። በተጨማሪም ደግሞ በስልክ መስመራችን 202 2059942 የውስጥ መስመር 14 በመደወል በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሮ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችንን ውሰዳችሁ። ህዋት ጦርነት በከፈተባቸው አካባቢዎች ሁሉ አስክሬን ጭኖ ሲወስድ የነበረው ጅምላ ግድያ ተፈጸመብኝ በማለት ዓለም አቀፉን ማህበረሰብ ለማደናገር እንደሆነ ቀድመን እናውቅ ነበር ሲል የአማራ ክልል መንግስት አስታውቋል። ከሁለት ሳምንት በፊት የሰበሰበውን አስክሬን ከሰሞኑ ወንዝ ዳር በመጣል መንግስት ግድያውን እንደፈጸመ የሚያስመስል የተሳሳተ መረጃ ማሰራጨቱ የህወሓት የተለመደ ሴራ ነው ሲል የአማራ ክልል መንግስት የኮሚኒኬሽን ጉዳዮች ቃል አቀባይ አቶ ግዛቸው ሙሉነ የአሜሪካ ድምጽ ገልጸዋል። የኢትዮጵያ ፌዴራል መንግስት ማስጠንቀቂያ አንድ በሚል በማህበራዊ ሚዲያ ገጽ ላይ ባወጣው መረጃ ህወሓት ጭፍጨፋ ተፈጸመ የሚል ዘመቻ ለመጀመር መዘጋጀቱን ገልጾ ነበረ። የአማራ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነ ከአሜሪካ ድምጽ ጋር ባደረጉት ቆይታ የክልላችን ልዩ ኃይል ከወልቃየት የሚወጣው በመቃብራችን ላይ ነው በማለት እየቀረቡ ያሉ ጥሪዎችን እንደማይቀበሉ ተናግረዋል። አስቴር ምስጋናው ዝርዝሩን ታስደምጠናለች። የሱዳን ባለስልጣናትን የጠቀሱ አንዳንድ ዓለም አቀፍ የመገናኛ ብዙሀን ከ30 እስከ 50 የሚጠጉ አስከሬኖች ኢትዮጵያ ውስጥ ተከዜ ተብለው በሚጠራው ወንዝ ውስጥ መገኘታቸውን ዘግበዋል። ሟቾቹ በጥይት ተመተው የሞቱ መሆናቸውንም ዘገባዎቹ አመልክተዋል። በኢትዮጵያ ትግራይ ክልል እየተካሄደ ያለውን ጦርነት ተከትሎ በመንግስት ወታደሮች የተገደሉ ሰዎች እንደሆኑ የሚጠቁሙ አስተያየቶችንም አካተዋል ዘገባዎቹ የኢትዮጵያ መንግስት በበኩሉ ህወሀት ለሀሰት ፕሮፓጋንዳ እየተዘጋጀ ነው ሲል ማስጠንቀቂያ የጀመረው ከሁለት ሳምንታት በፊት ነው። የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ለአሜሪካ ድምጽ ብቻ በሰጡት ቃለ መጠይቅም ይህንኑ አጠናክረዋል። የኢትዮጵያ መንግስት የአንድ ወገን ተኩስ አቁም ካወጀና የትግራይ ክልልን ለቆ ከወጣ በኋላ ህወሀት በአፋርና በአማራ ክልል አዋሳኝ ቦታዎች ጦርነት መክፈቱን አስታውሰዋል። አቶ ግዛቸው ሲቪል በለበሱ ሰዎች የሚዋጋው ህወሀት በሁሉም ግንባሮች በጦርነቱ የተጎዱና የሞቱ ሰዎችን አስከሬን በከባድ መኪና በመጫን ወደ መቀሌ እንደወሰዳቸው የዓይንማኞች ነግረውናል በማለት አክለዋል። አሁን በሁመራ በኩል ተከዜ ወንዝ ላይ ተገኙ የተባሉት አስከሬኖቹም የዚሁ ድራማ ውጤት ናቸው ብለዋል። አቶ ግዛቸው በራያም ግንባር አስከሬን እየጫነ ይወስዳል በጭነት መኪኖች እና ይሄ ከወሰደ በኋላ ምን ሊያደርግ እንደሚችል ማመላከት ነው። በአንድ በኩል በጣም በርካታ አስክሬን ለምን ይጫናል? አስክሬን መቀበር ነው ያለበት አለ በጦርነት ሂደት፣ እዛ ነው መቀበር ያለበት። ራያ የሞተን የሰው አስክሬን በመኪና ጭኖ መቀሌ የሚወሰድበት ምክንያት ምንም ሎጂክ አይኖርም ማለት ነው። ጦር ሜዳ የሞተ እዛው ነው የሚቀበረው አፈር የሚለብሰው። ጦርነት ላይ ስላለ ይሄ ተንኮል ስላለበት፣ በተዛባ መንገድ ለማጭበርበር አሁን ባልኩት መንገድ ጅምላ ግድያ ተፈጸመብን ስለዚህ ሆን ተብሎ በዓለም አቀፉ ማህበረሰብ ለማጨበርበር የተደረገ እንጂ ማንም ኃይል ማጣራት እፈልጋለሁ የሚል ሁሉ የሚፈልገውን ቴክኖሎጂ ተጠቅሞ ሁመራ ላይ ቢያጣራ ይህንን ሊያገኝ አይችልም። የኢትዮጵያ መንግስት ከሁለት ሳምንታት በፊት የደህንነት ምንጮችን በመጥቀስ በወጣው መረጃ ህወሀት በአፋር ግንባር ያሰለፋቸውን ህጻናት እና ሴቶች አስከሬን ጭኖ መሄዱን አመልክቶ ነበር። ህወሀት ከአካባቢው ሲሸሽ ከሶስት መቶ በላይ አስከሬኖች በሲኖትራክ ጭኖ ወደ መቀሌ የሚሄዱ ታውቋል ይላል መረጃው በተባበሩት አረብ ኤምሬትስ የኢትዮጵያ ባለሙሉ ስልጣን አምባሳደር ስሌማን ደደፎም ህወሀት በጦርነት የተገደሉበትን ተዋጊዎች አስከሬን ወደ ተከዜ ወንዝ እየጣለ ነው ሲሉ በትዊተር ገጻቸው አስፍረዋል። የተገደሉት ሰዎች ከኢትዮጵያ መንግስት ግድያ በመሸሽ ላይ የነበሩ ስደተኞች እንደሆኑ በመግለጽ አለምን በድጋሚ እያሞኘ ነው ብለዋል። አምባሳደሩ በሌላ በኩል የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዋና ዳይሬክተር ሳማንታ ፓወር በትዊተር ገጻቸው ባሰፈሩት ጽሁፍ ለትግራይ ግጭት ሰላማዊ መፍትሄ እንደሚያስፈልግ ጠቁመዋል። የሀገራቸውን አቋም በመግለጽ ከጠቀሷቸው ነጥቦች መካከልም የአማራ ልዩ ኃይል ከምዕራብ ትግራይ መውጣት ይገኝበታል። የአማራ ክልል መንግስት ቃል አቃባይ አቶ ግዛቸው ሙሉነ ግን የማይታሰብ መሆኑን ተናግረዋል። አማራ ክልል ከምዕራብ ትግራይ ኃይሉን ያስወጣ ሚል ፌዝ እና ንቀትም ጭምር የተሞላበት ጥያቄ ያለ። ምዕራብ ትግራይ የሚባለው በስም ለመጥራት እነ ወልቃይት፣ ሰቲት ሁመራ፣ እነ ጠለምት፣ ማይጠብሪ አካባቢ ማለት ነው። ራያ ማለት ነው። እነዚህን ቦታዎች ለምንድን ነው ዓለም የሚወዛገበው? ለምንድን የሚያወዛግብ ጥያቄ ነው? በየትኛውም የኢትዮጵያ ሕገ መንግስት ታሪክ በየትኛውም የመንግስት ምስረታ ሂደት የሄዱ ቦታዎች አይደሉም እነዚህ ይሄ ህወሓት በስልጣን በነበረበት ጊዜ ከሰረቃቸው ቁሳዊ ሀብቶቻችን ውስጥ አንዱ መሬት ነው። ስለዚህ ምዕራብ ትግራይ የሚባል ቦታ እኛ አናውቅም። ልዩ ሀይሉን ወይም ፎርሱን ያስወጣ የሚለው ቀልድ ሊሆን አይችልም። በመቃብራችን ላይ ሊሆን ይችል ይሆናል። በዚህ መንገድ ለድርድር የሚቀርብ አይደለም። አቶ ግዛቸው አክለውም ከህወሀት በፊት በነበሩ መንግስታት ዘመን አካባቢዎቹ በአማራ ክልል ስር የቆዩ መሆናቸውንም አስታውሰዋል። ለዚህ ደግሞ የታሪክ ማስረጃዎችን ማቅረብ ይቻላል ሲሉም አክለዋል። በእነዚህ አካባቢዎች ህወሀት በስልጣን ዘመኑ ከ500 ሺ በላይ አማራዎችን ገሏል፣ አፈናቅሏል ያሉት ቃል አቀባዩ ለዚህም ካሳ ያስፈልገናል ብለዋል። እኛ ቤት በ1984 የወጣውን አዋጅም ጭምር በመጻረፍ በኃይል ሄደ ቦታ ነው። የት አለ መከራከር እኮ ይቻላል። በዚህኛው ህገ መንግስት ይሄ የትግራይ ነበረ ሚል ኃይል የለም በኃይል የተወሰደ ሁሉ በኃይል የወሰደው ነው ባለቤቱ የሚባል ከሆነ ምን አይነት ፍትህ ነው ይሄ? እንዲሁም ካሳ ነው የሚያስፈልገው። የአማራ ህዝብ በእነሱ ምክንያት ከአምስት መቶ ሺህ ህዝብ በላይ ከዛ አካባቢ ተፈናቅሏል። በርካቶች በጅምላ መቃብር ተቀብረውበታል፣ በህዋት ምክንያት ለዚህ ህዝብ ካሳ ነው እንጂ የሚያስፈልገው። ይህን ነፃ የወጣውን ህዝብ ወደ ባርነት ነው የምትገባው፣ አሁንም የጅምላ መቃብር ውስጥ መቀመቅ ግባ ብሎ በዚህ ላይ ማናቸውም አካል ማናቸውም አካል የመደራደርም ####هيني مفكدم سلطان يلوم... በሌላ በኩል ህወሀት በኃይል የተያዙ የትግራይ አካባቢዎች መኖራቸውን ይናገራል። የትግራይ ክልልን እንደገና መምራት መጀመራቸውን የሚገልጹት ዶክተር ደብረ ጽዮን ገብረ ሚካኤል ውጊያ የሚያካሄዱት በኃይል ተያዙ ያሏቸውን ቦታዎች ለማስለቀቅ እንደሆነ ተናግረዋል። ከኃይሎች መሪዎች አንዱ ጄኔራል ጸድቃን ገብረ ትንሳኤ በበኩላቸው ለቢቢሲ ወርልድ ሲናገሩ በአማራና አፋር ክልሎች ላይ ጥቃት የከፈት ነው የፌዴራል መንግስቱ ለተኩስ አቁሙ ያስቀምጥናቸውን ቅድመ ሁኔታዎች እንዲቀበል ለማስገደድ ነው ብለዋል ተናግረዋል። የህወሀት ቃል አቀባይ ጌታቸው ረዳ ባለፈው ሰሞን በትዊተር ገጻቸው ባሰፈሩት ጽሁፍ ደግሞ የፌዴራል መንግስቱና የአማራ ክልል ባለስልጣናት አመራር ተችተው ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮች ወደ የመጡበት መመለሳችንን እንቀጥላለን ማለታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ይህንን አስመልክቶ በዩናይትድ ስቴትስ የትግራይ ኃይሎች ተጠሪ መሆናቸውን የሚናገሩት አምባሳደር ፍስሐ አስክዶም አጭር ምላሽ ሰጥተዋል። ራይት ይቀጥሉ አምባሳደር ፍስሐ። አመሰግናለሁ። የአሜሪካ ድምጽ ሬዲዮን እንደገና መሰጣችሁኝ እድል እኔ ምልህ ይሄ ነገር ማሰብ ሁሉ ይሰቅቃል። ምን አይነት ጭንቅላት እንዳላቸው መፈተሽ ራሱ የሚቻል አይመስለኝም። አንደኛ የትግራይ መከላከያ ኃይሎች እንኳንስ የወገን ሬሳ የጠላት ሬሳም ሳይቀብሩ የአካባቢውን ህብረተሰብ አስተባብረው በጦርነት መሀል ሳይቀር በስነ ስርዓት የሰውን ልጅ ከሞተ በኋላም የሚገባውን ክብር ሰጥቶ የሚሄዱ ታጋዮች ናቸው። የአስራ ሰባት አመቱ ከደርግ ጋር የተደረገው ፍልሚያ የሚያስተምረን የሚያሳየን ይሄ ነው። ሁለተኛ የትግራይ ልጆች ገድለው ይሁን አስገድለው ወላጆቻቸው የት አሉ እንዳይሏቸው ተከዘ ላይ ወስደው ይጥሏቸዋል የሚለው ነገር ማሰቡ ራሱ ነው የምልህ። ማሰቡ ራሱ ምን አይነት ሰይጣናዊ ነገር ጭንቅላታቸው ውስጥ እንዳለ እነዚህ ሰዎች ነው የሚያሳይ። መልስም ሊገኝለት አይችልም። የትግራይ እናትና አባት ጥይት በግንባርህ ካልሆነ በስተቀር በጀርባህ እንዳይመታህ ብሎ ልጆቹን የሚሸኝ ህዝብ ነው። ስለዚህ ልጆቻችን ለምን ተገደሉ፣ ለምን ተሰዉ ብሎ የሚጠይቅ ህዝብ አይደለም። ምን አይነት ግፍ እንደፈጸመበት ያውቃል አንድ ልጇ የተገደለባት እናት ሁለተኛ ልጇን ሂድ እዚህ ቤት ከምትገደል እነዚህ ጠላቶችን እየተፋለምክ የሚገባህን ስራ ሰርተህ ማለፍ አለብህ ብላ መትሸኝ እናት ነች። እና በክብር ነው የሚነገራቸው ልጆቻቸው ከተሰው ከእነሱ የሚደበቅ ነገር የለም። ግን ለምንድን ነው የሁሉ ማሰብ እንኳን የሚከብድ ነገር የሚሉት ያሉ ህሞራ ላይ የዘር ማጥፋት ጭፍጨፋ ተፈጽሟል። ከዚህ አያመልጡም። ህሞራ ማሳከር በዚህ በትግራይ ላይ ከተፈጸሙት ከፍተኛ ወንጀሎች አንዱ ሆኖ በዓለም ፍርድ ቤት ይቀርባል። እንደተባለውም መረጃዎች አሉ። ሱዳን ላይ የወጣው ሬሳ ሌላውም በዓለም አቀፍ ኤክስፐርቶች እየተጣራ ነው። ተጋሩ ናቸው የተገደሉት። በህይወታቸው እያሉ ወደ ኋላ እጃቸው ታስሮ ነው ወደ ባህር የተጣሉት። በብዙ መሳሪያዎች ነው የተጨፈጨፉት። ስለዚህ የእነዚህን ጉድ አንድ ቀን ስለሚወጣ እየተዘጋጁ ናቸው። ከአሁን በፊት አብይ አህመድ ትግራይ ውስጥ ካህናትና ቄሶችን ገድልሃል የሚለውን ወንጀል መምጣቱን ሲያይ በየቤተ ክርስቲያኑ ት እኮ ሬሳ ነው እያሉ መቃብር ውስጥ መሳሪያ ሲደብቁ ነበር። ስለዚህ የገደል ናቸው ለዚህ ነው ለማለት ተብሎ ነው ይህንን ሲያስብ ነው የሚያድሩት የሚመስለኝ እምል በምዕራብ አለም ለሲኔማ ተብሎ የሚፈተረክ ነገር የሚሰራ ነገር ነው የሚመስለው። እንደዚህ አይነት ጭንቅላትን የሚበጠብጥ ሬሳ ጭኖ ከራያ ወደ መሀል ወደ መቀሌ፣ ከዛም ወደ ሁመራ። እነዚህ ሰዎች ማንን ሊያሞኙ እንደዚህ እንደሚሉ ግራ ይገባኛል። ከተጠያቂነት ግን አይድኑም። በነገራችን ላይ የራያ አካባቢ በትግራይ ሀይሎች ከተወሰደ ሞተን እንገኛለን ረሳችን ጋር ተጉዘው ካልሆነ በስተቀር አንድ አንድ ሜትር ቦታም አንሸጥም፣ ሲሉ የነበሩ መሪዎች ናቸው። አሁን ሌላ ታሪክ የሚያወሩት ያሉ የሚያስተላልፉት ያሉ መልክትም በጣም አደገኛ ነው። በአንድ በኩል የራሳችን የትግራይ ልጆችና ታጋዮችን ነው እየገደሉ የቆሰሉትንም እንደዚህ ያደርጉ የሚሉት፣ በሌላ በኩል ደግሞ ሌላውን ሕዝብ እየገደሉ ሬሳውን ይዘው ይሄዳለው የሚለክትም ያስተላልፋል። ፋሲስቶች ናቸው እነዚህ ሕዝብ እርስ በርሱ እንዲጨራረስ በአደባባይ ያወጁ ስለሆነ እንደዚህ አይነት የተበላሸ ጭንቅላት ይዘው አንድ ክልልን ወክለው ሲናገሩ እኔ ያሳፍረኛል እውነቱን ለመናገር። ወደ ተከታዩ ዘገባ እናልፋለን። እናቶች ወግ እና የልጆች አስተዳደግ የፌስቡክ ገጽ ከተመሰረተ አንድ አመት ሞልቶታል። ይህ ገጽ በአንድ አመት ጊዜ ውስጥ ከ160 ሺ የሚጠጉ አባላት ሲኖሩት በቀን ከአንድ መቶ በላይ ጽሁፎችን ያስተናግዳል። በዚህ ገጽ ላይ አባል የሆኑ ሴቶች ከተለያየ የህይወት ተሞክሮ የመጡ ሲሆን በገጹ ላይ ስለ ልጆች ጤና፣ አመጋገብና አስተዳደግ፣ ስለ ትዳር፣ ባልትና፣ እርግዝናና ስለ ሴቶች ጤና የመሳሰሉ ጥያቄዎችና ውይይቶች ይስተናገዱበታል። የገጹ መስራች ቲና ተረፈ ነዋሪነቷን በዚህ በዩናይትድ ስቴትስ ያደረገች የሁለት ልጆች እናት ስትሆን ከጊዜ በኋላ በአባቶች በቀረበ ጥያቄ መሰረት መልካም ቤተሰብና የልጆች አስተዳደግ የሚል አባቶች የሚታከሉበት ገጽ መስርታለች። ከቲና ተረፈ ጋር ቆይታ ያደረገችው ኤደን ገረመውናት። ዘገባው የተሰናዳው ለሴቶችና ቤተሰብ መሰናዷችን ነው። ቆይታቸው ወይዘሮ ቲና የሁለቱን ገጾች አመሰራረት ከምታስረዳበት ይጀምራል። እነዚህ ሁለት የፌስቡክ ገጾች ሲጀመሩ መጀመሪያ ያው የተመሰረተው ከአንድ ዓመት በፊት የእናቶች ወቅ ስለ ልጆች አስተዳደግና አመጋገብ የሚለው የመጀመሪያው ገጽ ነው። የተመሰረተው ከዓመት በፊት ነው። በዓመት ውስጥ መቶ ሀምሳ ስምንት ሺህ አባላትን ይዟል እስካሁን ድረስ። የእናቶች ወቅ ስለ ልጆች አስተዳደግ እና አመጋገብ ከስሙም እንደምናየው ሙሉ ትኩረቱ እናቶችና ህጻናት ላይ ነው ያለው። ብዙ ትኩረት አድርገን የምንሰራው እናቶችና ህጻናት ላይ ነው ግን ገጹ እየሰፋ ሲሄድ አባላቶቻችን እየጨመሩ ሲሄዱ፣ አባቶች እኛም የቤተሰባችን ጉዳይ ይመለከተናል እኛም የዚህ ገጽ አባል መሆን አለብን በማለት ጥያቄዎች ማቅረብ ጀመሩ። ከአባቶች በተጨማሪ ያላገቡ እህቶቻችን፣ ወንድሞቻችን እንዲሁም በተለያየ ማህበረሰብ ክፍል ውስጥ ያሉ ሰዎች ይሄ ነገር እኛም ነው የሚመለከተናል እኛም የወደፊት ቤተሰቦች ነን፣ ስለዚህ እኛም ፔጁ ላይ መግባት አለብን፣ የዚህ ገጽ አባል መሆን አለብን ወደ ማለት ሲሄዱ መልካም ቤተሰብ እና ቤተሰብ የልጆች አስተዳደግ የሚለውን ሁለተኛውን ገጻችንን ከፍተናል። እንግዲህ እንዳልሹ ነው። እናቶች ብዙ ጊዜ የራሳቸውን ጉዳይ የሚነጋገሩበት መንገድ የለም። በተለይ ደግሞ በእናንተ ገጽ ላይ እኔም ባየሁት መሰረት እጅግ ብዙ የተለያየ እውቀት ደረጃ ላይ ያላቸው እናቶች የተለያየ ሀሳቦችና ጥያቄዎችን ያነሳሉ። በዚህ ገጽ ላይ ካየሽው ነገር በመነሳት ሴቶችን በአብዛኛው የሚያሳስቧቸው ነገሮች ምንድን ናቸው? የቱ ጋኖ ክፍተት ያያችሁት? የበለጠውን ያው ስንነሳ የገጻችን አባል የሆነ ማንኛውም ሰው ይሄ ይነሳል ይሃ ይነሳል የሚባል ነገር የለም። ሁሉንም ነገር በነጻነት ያለ ገደብ እንደፈለገ ሀሳብ ይፈሳል ግን ያንን ለማቅረብ ያው ህግና ደንብ አለው። ህጉን ተከትሎ እና ደንቡን ተከትሎ ይሄዳል። እርሱም ከሃይማኖት ከፖለቲካ፣ ከዘረኝነት ሀሳብ ፍጹም ነፃ የሆነ ገጽ ነው። እነዚህን ጥያቄዎችና አስተያየቶችን ቢመጡም አንቀበልም። እኛ መልካም ቤተሰብ ነን። ልዩነታችን ውበታችን እና ድምቀታችን ነው። በአንድነት በፍጹም ቤተሰባዊነት እንጠያየቃለን፣ እንጠይቃለን፣ እንወያያለን ብለን ነው ሁሉንም ጥያቄ እንቀበላለን ግን በዋነኝነት ካየናቸው ሶስት አይነት ጥያቄዎች ይመጣሉ። አንደኛው ምንድን ነው? እናቶች የዕለት ተዕለት ኑሯቸውን የሚገጥሟቸውን ነገሮች ጤናቸውን ጨምሮ እንወያያለን። ይህ ማለት ስለ ስነ ተዋልዶ ስለ እርግዝና ስለ ምጥ፣ ወሊድ፣ ጡት ማጥባት፣ ቤት በመሆናቸው የሚደርስባቸው አእምሮዊ ጫና፣ ከወሊድ በኋላ ያለ የመንፈስ ጭንቀት፣ ስለ በጀት፣ ኑሮ፣ ባልትና እና ሲንግል ቤተሰቦች ልጁን ብቻዋን የምታሳድግ ሲንግል ናት፣ ይሄ ይነሳል። በሁለተኛነት ደግሞ ስናየው ስለ ልጆች አስተዳደግ በጣም በብዛት ይነሳል። ስለ ልጆች አስተዳደግ ስንል ጡት ማጥባት፣ ፀሐይ ማሞቅ፣ ክትባት፣ ስለ ግግ፣ ስለ ጥርስ ማውጣት፣ ስለ ተጨማሪ ምግብ አጀማመር እና አዘገጃጀት፣ አካላዊ እድገት ንጽህና አጠቃቀም፣ ፖፖ ማስተማር፣ አፍ መፍታት እና የመሳሰሉት ነገሮች ይነሳሉ። በሶስተኛነት በዋነኝነት የሚነሳው ስለ ትዳር። በአሁኑ ሰዓት የፍቺ ቁጥሩ ከቀን ከቀን በጣም በመጨመር ላይ ነው ያለው። በዚህ ምክንያቱም መልካም ቤተሰብ በየቀኑ ከሚጠየቁ ጥያቄዎች በተጨማሪ በሳምንት አንድ ቀን የትዳር ትምህርት እንሰጣለን። ሁሉም ቤተሰቦች ስሜታቸውን እንዲናገሩ እናበረታታለን። በዚህ ምክንያት ጥቃቅን የማይባሉ ችግሮችን ፈተናል። ጥቃቅን ደግሞ የሚባሉ የቤቱን የሚያፈርሱ ችግሮችንም አይተናል። ለምሳሌ በንግግር አለመግባባት፣ የልጆች አስተዳደግ ላይ አንድ አለመያዝ፣ አለመከባበር፣ አለመቻቻል፣ አለመረዳዳት፣ የትዳርን ትርጉም አለመረዳት የመሳሰሉ ብዙ ጥያቄዎች በጥያቄውና በገጹ ላይ የሚነሱ ናቸው። እሺ እንግዲህ ገጹም ባየሁበት ሰዓት የተለያዩ ሀሳቦች ይነሳሉ። ጤናማ የሚባሉ ደግሞ የሀሳብ ፍጭቶችና ግጭቶችንም አይቻለሁና አንዳንዴም ደግሞ ይሄ ጉዳይ መነሳት የለበትም የሚባሉ ክርክሮችም ነበሩ። በብዛት መነሳት አለባቸው የለባቸውም የሚባሉ ክርክሮች ምን አይነት ናቸው? እናንተ ከታዘባችሁት። በጣም ሰፊና ትልቅ ጥያቄ ነው። ብዙ ጊዜ በባህላችን አይወሩም የሚባሉ ብዙ ነገሮች አሉ። ከእድገታችን ስንጀምር ይህንን ተው፣ ይህንን ተይ፣ አትንኪ፣ ይህ አይወራም፣ ይህንን አትበሉ እየተባለ በብዙ ነገሮች ላይ አድገናል። አሁን ይህን እነዛ አታውሩ የተባልናቸው ነገሮች ስናድግ ትልቅ ተጽዕኖ ያመጡብናል ለማውራት እነሱን ነገሮች። እኛ ግን በፔጃችን ላይ በገጻችን ላይ ይሄ እነዚህ አይወሩም የሚባሉት ነገሮች እንዲወሩ ነው የምንፈልገው። ምክንያቱም ሁሉም ጋር አይወሩም ከተባለ እነዚህ ነገሮች የት ይወራሉ? የዚህ ገጽ አንደኛው ዓላማ አይወሩም የተባሉትን ነገሮች እንዲወሩ አድርጎ ወደ መፍትሄ መሄድ ነው። ህብረተሰቡ አይወሩም የሚላቸው ዋናዎቹ ነገሮች በባልና ሚስት መካከል ያሉ ፆታዊ ግንኙነቶች ናቸው። ለምሳሌ አንድ እርጉዝ ሴት ግንኙነት ማድረግ አለባት ወይ የለባትም? አዎ ከተባለ እንዴት እና መቼ? የወለደች ሴት እሳ መቼ ማድረግ ትችላለች? የሴት ልጅ ፍላጎት፣ ለግንኙነት ፍላጎት አለመኖር ወይንም ዝግጁ አለመሆን የዛች ሴት የግል ሚስጠሯ ነው። እኛ በዚህ አባባል አንስማማም። መነሳት አለባቸው መነገር አለባቸው ብለን ነው ምናምነው። እሺ እሺ ቲና በጣም ነው ማመሰግነው ጥያቄዎችን ጨርሻለው። መጨመር የምትፈልጊው ሀሳብ ካለ። አመሰግናለሁ። ምንድን ነው በእኛ ማህበረሰብ ላይ ድህረ ወሊድ መደረት ወይም ፖስትፓተርም ዲፕሬሽን ዲስኦርደር የምትባለው ብዙ አትታወቅም። እናቶች ላይ ከወለዱ በኋላ በሆርሞን ለውጥ ምክንያት ሊያጋጥማቸው የሚችለው እንደ ድብርት አይነት የአእምሮና የመንፈስ ጭንቀት አይነት ነው። በባህላችን ላይ እቻ አራስ ልታብድ ነው ልክፍት አግኝቷት ነው መጋኛ አግኝቷት ነው የሚባሉ ነገሮች አሉ። ይህም ፔጅ ከከፈትኩኝ በኋላ እናቶች እንደማያውቁ ታውቂያለሁኝ። ወደ ሆስፒታል ለክትትል በሚሄዱ ሰዓት ላይ እች ነገር እንደ መጨረሻ ሰዓት ላይ በትኩረት ብትደረግ አይደረግም እያልኩኝ ሳይሆን ግን፣ በትኩረት ደግሞ ብትደረግ ምናልባት ካውንስሊንግን ቢጀመር እናቶች ስልጠና ቢሰጣቸው፣ ክትባት ማስከተብ በትክክል በሰዓቱ ማስከተብ እንዳለባቸው ስለ ስነ ተዋልዶ አይነት ነገሮች በበራሪ ወረቀቶች ተዘጋጅተው ቢቀመጡና እናቶች እንደው ስልጠናውም እንኳን ምናልባት አስቸጋሪ ነገር እንኳን ቢያጋጥም ያችን በራሪ ወረቀት ለእናቶች መስጠት ቢቻለን አልሁኝ። ለነበረን ቆይታ በአሜሪካ ድምፅ አድማጮች ስም በጣም አመሰግናለሁ። እኔም በጣም አመሰግናለሁኝ። ወደ ተከታዩ ዘገባ እንወስዳችኋለን። የትምህርት ሚኒስቴር ለሁለተኛ ደረጃ ተማሪዎች አጋዥ የሚሆኑ መጽሐፍትና የቪዲዮ ማስተማሪያዎችን የያዘ የበየነ መረብ ላይ አውታር ከሰሞኑ ይፋ አድርጓል። ከ800 በላይ መጽሐፍትና ከ2000 በላይ የቪዲዮ ግብአቶችን ያካትተው አውታር ተማሪዎች በየትኛውም ቦታና በማናቸውም ጊዜ እውቀታቸውን የሚያዳብሩበትን ተጨማሪ አማራጭ እንደሚከፍት ተናግሯል። ይህንን በተመለከተ ተያያዥ ጉዳዮችን ለማንሳት ሀብታሙ ስዩም ወደ ትምህርት ሚኒስቴር በመደወል አንድ ባለሙያ አግኝቷል። ቀድመው ራሳቸውን ያስተዋውቃሉ። እሺ፣ ስሜ አለሙላ አወቀልኝ ይባላለሁ። በሶፍትዌር ዴቨሎፕመንት በትምህርት ሚኒስቴር ላይ እየሰራው ነው። የሁለተኛ ደረጃ ማስተማሪያዎች በአሁኑ ሰዓት ኢትዮጵያ ውስጥ በበይነ መረብ ላይ እንዲሰራጩና ተማሪዎቹ እንዲያገኟቸው እየተደረገ እንደሆነ ሰምተናል። ይህንን የማድረግ እንቅስቃሴው መቼን፣ የተጀመረ አሁንስ በምን ደረጃ ላይ ይገኛል? የተጀመረው እንግዲህ በክቡር ሚኒስትሩ በዶክተር ኢንጂነር ጌታውም ሞክረ በእሳቸው እየታቀደ ስድስት አላማዎችን እየይዞ የተነሳ ነው። ከስድስት ውስጥ አንዱ ምንድን ነው? ሁለተኛ ደረጃ ዲጂታል ስኩል መገንባት ነው። ከአመት በላይ ሆኖታል። አሁን አልቆ ተማሪዎች ሙሉ አክሰስ የሚያገኝበትን እንትን አድርገናል እያለ ደግሞ እያደገ ለተጠቃሚው እስከ ኤሌመንተሪም የሚሄድ ነው ይሄ አውታር ይሄ መርሃ ግብር ተማሪዎችን በምን መልኩ ነው የሚጠቅመው ምን ያክል ማስተማሪያዎችንስ ስ ይዘዋል የያዘው አሁን እንዳለ የሃይ ስኩል የሁለተኛ ደረጃ አጋዥ ማስተማሪያዎች ማለት ነው ዋና የመደበኛውን መጽሐፍቶች እና አጋዥ የሆኑ መጽሐፍቶችን ሙሉ ለሙሉ የመደበኛውን ስኩል የሁለተኛ ደረጃ ሰብጀክቶችን በዩኒት ተከፋፍለው ስምንት መቶ የሚሆኑ መጽሐፍቶች አሉት፣ በአሁኑ ሰዓት ላይ። ቪዲዮዎች ደግሞ እንደዛው እየመደበኛና አጋዥ የሚሆኑትን ሁለት ሺህ ሶስት መቶ ቪዲዮችን አጠቃላይ ስደምረው ከሶስት ሺህ በላይ የሚሆን ሪሶርስ አለው በአሁኑ ሰዓት ላይ። ይህን ትምህርት ቤቶቻችንም በአጠቃላይ የሰከንደሪ ስኩል የማገናኘት ስራ ኦልሞስት እየተገባደደ ነው እሱ ሲያልቅ ቀጥታ ካለምንም ዳታም የሚያገኙበትን ዘርጋታ እየተካሄደ ነው። ወረዲ አሁን ግን ኦንላይን እየገቡ ዳውንሎድ አድርገው በፈለጉበት ሰዓት ላይ እንደፈለጉ ሰዓትና ጊዜ ሳይገደባቸው ቦታ ሳይገደባቸው አገልግሎቱን እንዲያገኙ የሚያደርግ ነው። እንግዲህ እርስዎም እንደሚያውቁት ኢትዮጵያ ውስጥ የኢንተርኔት ሽፋን አነስተኛ ደረጃ ላይ እንደሚገኝ ይነገራል። ይሄ ጉዳይስ ተግዳሮት እንዳይሆን ተማሪዎች የሚፈልጓቸውን አጋዥ ማስተማሪያዎች እንዳያገኙ እንዳይከለክላቸው ምን አይነት አማራጮችን ዘርግታችኋል? አንደኛ የቪሳት የሳተላይት ኮሚኒኬሽን አድርገው በዛ አማካኝነት ትምህርት ቤቶችን የማገናኘት ስራ በአሁኑ ሰዓት ላይ ከአንድ ሺ አምስት መቶ አካባቢ የሚሆን ትምህርት ቤቶችን አገናኝተናል። ሁለተኛ ነገር ደግሞ ወደ ሶስት መቶ የሚሆኑ የተለያዩ በየክልሉ ያሉ ትምህርት ቤቶችን በሳይበር ኦፕቲክስ በመጠቀም የማገናኘት ስራ አለ። ከዛ ባለፈ ደግሞ በመሰራት ላይ ያለ ትልቅ ፕሮጀክት ደመሙ ዓለም ያ እስከሚሆን አሁን ባለውን በኢንተርኔት አማካኝነት ነው የሚያገኙት። ቅርብ ጊዜ ግን የቪሳቱ ብሮድባንድ እየተገናኘው እንደገና ደግሞ እየነገርኩ ትልቁ ፕሮጀክት እሱም በአጭር ጊዜ ውስጥ የሚያልቅ ነው። እንግዲህ ይሄ ቴክኖሎጂን ከትምህርት ጋር አገናኝቶ ለተማሪዎች የተሻለ የትምህርት ሁኔታ ለመፍጠር የሚደረገው ጥረት በዚህ ሁኔታ ተጀምሯል። ለወደፊቱ ያሰባቸዋቸው ጉዳዮችስ አሉ ወይ? አለው በሚገባ አሁን አንደኛን ነገር ይሄ ራሱ ሰፋ ብለው ማኔጅመንት ሲስተም የሚለወጥበት አለምን እንደጋረጣት ኮቪድ የተለያየ የፖለቲካ ምን ምንም ሲመጣ ተማሪ ትምህርቱን እንዳያቋርጥ ቤቱም ሆኖ የሚከታተልበት ኦልሬዲ ዲቨሎፕመንቱም አላለቀም። አሁን ወደዛም እየተደረገ ነው። በተጨማሪ ደግሞ እያንዳንዱ በሎኬሽን ምን ምን ያክል ከየት አክሰስ እየተደረገ ነው የሚሉትን ያው እያየን ምን ክልል ላይ ክፍተት አለ እያንዳንዱ አሁን ራሱ አሁን ባለበት ከረንት ሲሽን ምንድን ነው ስለ አንድ ሰብጀክት ለምሳሌ አይተው ከሆነ የቪዲዮ ላይ የለቀቁት እንትናል እዛ ላይ እንዴት ነው ስለ ሴል አሁን ቢገባ ስለ ሴል ከሶስት ከአራት አስተማሪ ነው የሚያገኘው። የውጭ አስተማሪ አለ እዚህ ሀገር ውስጥ አሉ። ከተለያየ ቦታ ላይ የሚለቀቅ አንድ ተማሪ ብቁ ሆኖ አስተማሪው ጋር ሲሄድ፣ አንድ አዲስ ሳይሆን የሚቀርበው ከተለያየ ቦታ ላይ በቂ እውቀት እየዞ ነው የሚቀርበው። ክላስ ላይ ሞሮፍ የዲስከሽን ነው የሚሆነው። ሁለተኛ ነገር ደግሞ ይሄ ነገር በዚሁ እየቀጠለ እና እየዳበረ ሲሄድ አሁን በኦሮምኛ ቋንቋ ያለ ስለሴል ቢኖር ቋንቋውን እየመረጠ በተለያየ አማራጮች ኦልሬዲ ቋት ነው ይሄ ተማሪኛ የምንፈልገው እንደ ዩቲዩብ ገብተው ሌላ ቦታ መሄድ ሳያስፈልጋቸው በቂ እውቀት እዚህ ውስጥ ይዘው የሚወጡበት እንትን ነው። አስበን እየተንቀሳቀስን እየ ያለ ነው በሁሉም አይነት ቋንቋዎች የሚሰሩበት እንማለ ሰከንደሪ ላይ ግን አሁን ግን አንድ ቋንቋ ነው እንግሊዝኛ ነው የሚጠቀሙት ጥሩ ከምንላቸው ከውጭም ሆኖ ላገር የሚል ካለ ፖስት እያደረጋል እኛ አውተንቲኬት አድርገን እዚህ ተማሪ ጋር የሚደርስበትንን ኖሌጁን ሼር የሚያደርግበት ተጠቃሚው የምናደርስበት መምህራኖችንም ለመምህራን ልዩ የሆነ ትሬሊንጎችን በዚሁ በኦንላይንም የሚያገኙበትን ይህንን በመቀጠል በአጭር ጊዜ ውስጥ የሚደረጉ ነው። በተማሪዎች ግምገማ የዚህ መርሃ ግብር ጥንካሬና ድክመቱ ምን እንደሆነ በእስካሁኑ ሂደት አውቃችሁን? እስካሁን ባለውን በጣም የተማሪዎች በሁሉም ከሁሉም ያገኘናቸው ፊድባኮች ናቸው። በጣም የሚያበረታታና ለወደፊት ከኛ የበለጠ ነገር እንዲጠበቅ የሚያደርገን ነው። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በዝግጅቶቻችን ላይ አስተያየት ካላችሁ ላኩልን። ሳስተናገዳችሁ ያመሸው ጽዮን ግርማ ነበርኩ። ሰላም በደና